صفاء في لا ዶክተር ፍሳሐ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ ወይዘሮ ሰብለወርቅ ታደሰ በደቡብ ብሪስበን ማህበረሰብ ማዕከል ማኔጂንግ ዳይሬክተር። ዶክተር ፍሳሐ የሰላሙንም ሆነ ምጣኔ ሀብቱን ጤናንም አስመልክቶ ግብር ላይ ለመዋል ዓለም አቀፍ ገዛዎች ያስፈልጋሉ። ዓለም አቀፍ መንግስት ያልሆኑ ድርጅቶችም ሆነ የመንግስታት እንደዚሁም የብድርም ሆነ የእርዳታ ድጋፎች ያስፈልጋሉ። አሁን ያለው ሁኔታ ከዓለም አቀፉ ማህበረሰብና በኢትዮ የኢትዮጵያ መንግስት መካከል የሻከሩ ሁኔታዎች ይታያሉ። ምን አይነት አሉታዊ ተጽዕኖዎች ሊያሳድሩ ይችላሉ? ከዚህ አልፎ እንዳይሄድ ለማድረግ ምን አይነት የውጭ ፖሊሲዎች መቀረጽ ወይም ምን አይነት ዲፕሎማሲያዊ የሆኑ ስራዎች መሰራት አለባቸው የሚል አታያ አሉት። ዓለም አቀፍ ጫናውን ዓለም አቀፍ ተቋማትም ሆነ መንግስታት ኢትዮጵያ በኢትዮጵያ የማብይ መንግስት እንዳብይ መንግስት በደንብ ነው የሚንከባከቡት። እንዲቀጥልላቸው በደንብ ይንከባከቡታል እንጂ ይህን ሁሉን ወንጀል የሰራ መንግስት እስከ አሁን ድረስ እንደማይቆይ ሲነግረናል፣ ሌላ ሀገር፣ ሌላ አካባቢ ባይፈልጉት ማለት ነው። ስለሚፈልጉት ነው አሁን ተደራደሩ፣ ሁለት ሳምንት አንድ ሳምንት እየተባለ እየተነገረው ያለው በጣም ያንን መንግስት እንዲቀጥልላቸው እና ስለሚፈልጉ ይመስለኛል እንጂ በዚህ ደረጃ ረሀብን እንደ ጦር መሳሪያ የሴቶችን ጥቃት መደፈር፣ ምንም እንደ መሳሪያ የተጠቀመን ሀይል በዚህ ደረጃ ቶሎሬት ያደረጋሉ? እውነት የለ የአለም አቀፍ ተቋማትም ሆነ የዩናይትድ ኔሽንም ሌሎችም ማለት ነው። ግን የኢትዮጵያ መንግስት ይቀጥል ያው እየተሻለ እንዲቀጥል ፍላጎት ስላላቸው ነው። እና ምንድነው መደረግ ያለበት? ይህንን ዲፕሎማሲያዊ ጫና እንዳይመጣ አገሪቱ ወደ ሰላም ወደ ቀድሞ ሁኔታ እንድትመለስ የጥፋትን መንገድ ትቶ የሰላም መንገድ መምረጥ ብቻ ነው። የጥፋትን መንገድ ማለት ምንድን ነው? ለሌላ ጀኖሳይድ፣ ለሌላ የሴቶች መበሰል፣ ለሌላ ውድመት፣ ለሌላ ጠሩነት፣ ለሌላ ረሃብ ከመዘጋጀት ይልቅ እነዛን ሁላ ትቶ የጦር መሳሪያውን አስቀምጦ አይ እስክሚቶ መደራደር መሰራከል፣ የትኛው ይሻላል? በምን ሚለውን መደራደር ከፌሌክ ነው ይህ ከቴሌ ውጭ ያለውን አካል ነው የሚወደራው። ከታችኛው አካል ነው? ከላይኛው አካል ነው? አይደለም እየተዋጋ አካል ነው። አካል እና የፖለቲካ ልዩነት ነው አይደለም? መነሻውን ያመጣው ይሄ ጦርነት የፖለቲካ ልዩነት ነው። ከላይኛው የህዋት ነው። ቁጭ ብሎ መፍታት ነው። ይሄን ዓለም አቀፍ ጫናውንም ሆነ ማዕቀብም ሆነ ሌሎች ችግሮች እንዳይደርሱ አገሪቱም ህዝቡም እንዳይጎዳ ሰ የተጠቀሱት ወንጀላዎች ምንምን አደረገብኝ የሚለውን አካል እሱን ፈቃዴ የደረሰበት እንደርሸ ካልገደልኩት ካልደመሰስኩት የሚባለውን ነበር። ስከ ቁጭ ብለህ የምመጋገር ችግሩ ምን ላይ ነው? ሳውት ሱዳን ብዙ ከተገራት ባል ሳት ሱዳን ሳልቫ ኪር እና ሪክ ማቻር ብዙ ተደራርበዋል። ግን ቁጭ ብለው መጨረሻ ላይ ሀገሪቷን እየመሩ ነው። ሁለቱም ወንጀል ሰርተዋል። ስለዚህ ወደ እዛ መምጣት ነው። የኢትዮጵያ ኢትዮጵያ ውስጥ አሁን ሚደርስባት የሚችለው የኢኮኖሚ ጫና፣ የፖለቲካ ጫና፣ የዲፕሎማሲያዊ ጫና ሊያድናት የሚችለው መንገድ የሰላም መንገድ። ወይዘሮ ሰብለስ በእርሶ በኩል አሁን በኢትዮጵያ መንግስት ላይ ያሉትን ዓለም አቀፍ ጫናዎች ለመግታት ወይም ለማርገብ ወይም ቀድሞ ወደነበረበት እንዲመለስ ለማስቻል ኢትዮጵያ መንግስት ምን አይነት የውጭ ፖሊሲ ቀረጻ ወይም ዲፕሎማሲያዊ ጥረቶችን ሊያደርግ ይገባል? ያ ካልሆነስ ምን መዘዞች ሊያስከትሉ ይችላሉ ይላሉ? እሺ፣ አመሰግናለሁ ሳሆን ቲንቻችን አድማጮቻችን እንዲያዩት ማለት ነው እኔ እዋትን እና ህዋታዊ አስተሳሰብ ብዬ ከማስባቸው አንዱ ነገር ግንባር አይን አይን ግንባር ነው ብሎ ማሳመን ነው የሚፈልገው። ሲያደረግም ኢትዮጵያ ውስጥ እኔ ፐርሰናል ህይወቴ ውስጥ የደረሱ ነገሮችም ስለማያውቅ ነው እና አሁንም ማነው ጦርነቱ የጀመረውን የሚለው ላይ አርጊመንት ልናደረግ እንችላለን አደለ። ግን ራሳቸው ሴኩሪቲ በቀጥታ ቲቪ እኛ እንደዚህ ያደረግልን እንደዚህ ኢንቴንሽን ነበረው እና ኢትዮጵያ መንግስት ይህን አደረግን እኛ መታን ብሎ ያለውን ነገር አብሶሉት ቱሩዝ ነው፣ ፋክት ነው። ከአድራጊዎቹ የወጣ እውነት ነው የጀመሩ ጦርነቱን እነሱ ናቸው በምን ኢንቴንሽን ጀመሩት ምናምን ላይ እዛ ላይ ዲቤት ልናደረግ እንችላለን መረጃዎችና ሪሰርች ያስፈልጉ ይሆናል በኋላ ላይ ግን ሀፕን የሆነውን ነገር ግን ካየን እዛ ላይ አይ ቲንክ ኮንፊውዥን ያስፈልጋል ብዬ አላስብም እሱም ብቻ አይደለም ከመገባቱም በፊት ድርድር እንዲደረግ የኢትዮጵያ መንግስትም በወቅቱ ገና መቀለም ሳይያዝ እድል የተሰጠባቸው ነገሮች ነበሩ። ሰላም ሰላም ሰላም ሰላም ባቲንግ ሰላምን ራሱ ዲፋይ ማድረግ አለብን ብዬ አስባለሁ። ሁላችንም የምንፈልጋት ነገር ነው። ሰላም ግን በመከባበር ላይ የሚመጣ ነው። ሰላም ደግሞ ባወጣነው ህግ መመራት ስንችል ነው። የጋራ በሆኑ ህጎቻችን ላይ ማለት ነው። ባለን የፌደራል ህግ ለምሳሌ ሁሉም ክልሎች ለፌደራል መንግስት ተጠሪ ናቸው፣ ተጠያቂ ናቸው። ያንን ማዕከል ባላ የፌደራል መንግስቱ በተለያየ አጋጣሚ ክልሎች ወጥተው ጠቅላላ ሀገሪቱን አደጋ ላይ ሲሄዱ ኢንተርቪን የማድረግ ህገ መንግስታዊ ስልጣን አለው። ያን ተሰጥቶ የተጠቀመባቸው ነገሮች አሉ። ወንጀል ተፈጽሟል። እዛ ላይ ቢና የለም። በተለያየ ምክንያቶች ጦርነት ሲፈጠር ምንም አልጋ ባልጋ የሚሆን ነገር የለም። አራጊውም ጦርነቱን ጀማሪውም ጦርነት ውስጥ የገባውን እኩል የሚጠቃበት ሁኔታ ነው። አንብተናል፣ አልቅሰናል። ደም ሆኖብናል ማለት በኢትዮጵያ ታሪክ ይሆናል ብለን ጠብቀን የማናውቀው ነገር ኢትዮጵያ ትግስት እንደተከሰተ የምንሰማቸው ነገሮች አሉ። ያ የስ ማንረገው እንዴት አደረገው ኮንክሉዥን ላይ መድረስ የማንችልባቸው ብዙ ሪሰርች የሚጠይቁ ነገሮች አሉና እንደኛ ያለው አትሊስት መጽሐፍ አገላብጠላለን ሰዎች፣ ለዛም መተው ያለብን ነገሮች እንዳሉ ይሰማል። እስፔሻሊ መምረን አውቀን በኢትዮጵያ የፖለቲካ ምህዳር ውስጥ ጽፈን ኮሚኒኬት ማድረግ የምንችል ሰዎች አይ ቲንክ ያንን ማሰብ አለብን ብዬ አስባለው። አለም አቀፍ ጫናው ለምንድን ነው ሲባል እኔ ጦርነቱን የሚፈልጉትም አሉ የማይፈልጉትም አሉ። ሁላችንም እንደመቀናቀው የዓለም ፖለቲካ በለውጥ ውስጥ እየሄደ ነው ያለው። የምስራቁ እና የምዕራቡ ፖለቲካ ቦታውን ለመነጣጠቅ የተገዳደረ ባለበት ምህዳር ውስጥ ነው ኢትዮጵያ። ሁልጊዜ እንዲህ አይነት ግብ ግቦች ሲፈጠሩ አንዷ የምትጠቃነች እንደምናውቀው በደርግ ጊዜም በለው በኃይለ ሥላሴም ከዛም በላይ ብንሄድ ኢትዮጵያ ውስጥ መከራ የሚበዛብን የጂኦፖለቲካል ሁኔታዎቹ መቀያየር ሲጀምሩ ነው። የዛ ውጤት ነው። አሜሪካ ምንድን ነው እየፈለገች ያለፈ ማኒቴሪ የእኛ ወገኖቻችን በዚህ መከራ ውስጥ መሄዳቸው ነው ወይ ብዬ አይመስለኝም። እኔ እሱ ነው ብዬ አላስብም። ግን ያ ጫና እንዳይመጣብን እኛ ሁላችንም መጀመሪያ የምንጎዳው የምናተርፈው ኢትዮጵያ በምትባለው ምህዳር ውስጥ የምንኖር እስካሁን ባላት ኢትዮጵያ ማለት ነው ምኗም ሳይነካከር ባለን ከሰሜናዊ ክፍል ጀምረን ምስራቅ፣ ምዕራብ ውስጥ የምንኖር ሰዎች ኤኒቲንግ የሚሆነው መጀመሪያ የምንጎዳው እኛ ነ ስለዚህ፣ ለእኛ ደግሞ የእኛን ጉዳይ መፍታት ደግሞ ለእኛ ነው ቅድሚያ ጥቅም የሚኖረውና በአገር አንድነትና በአገር ኢንትረስት ላይ የማይነኩ ነገሮች አሉና እዛ ላይ አጥብቀን መስራት አለብን ብዬ አስባለሁ። እሱ ብቻ አይደለም፣ እንደ አፍሪካ እንደ ኮንቲኔንት የሚጠበቅብን ነገር አለ ብዬ አስባለሁ። ይሄን ደግሞ መንግስት አለ በሌለ ኃይሉ ለዚህ አሁን ለተጋረጠብን እንትን ሁላችንም ወደ ራሳችን ተመልክተን፣ ወደ ውስጥ ተመልክተን ሶስተኛውን መንገድ ፈልገን የውጭውንም ጫና የምንቋቋመ ውስጥ በደንብ ጠንካራ ሆነን ከቆምን ከውጭ የሚደፍረን አካል አይኖርም ብዬ ነው የማስበው። የራሳችን የዜግነት ኃላፊነት መወጣት አለብን። መንግስትም ደግሞ ዲፍረንት የሆነ የኢንተርናሽናል ፖሊሲ ማውጣት አለበት ብዬ አስባለሁ። የውስጡን አንድነት በማጠናከር ማለት ነው። ዶክተር ፍስሀ ተስፋይ በዲከን ዩኒቨርሲቲ የተላላፊ ያልሆኑ በሽታዎች ተመራማሪ፣ ወይዘሮ ሰብለወርቅ ታደሰ በደቡብ ብሪስበድ ማህበረሰብ ማዕከል ማኔጂንግ ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን ካ